የጀርመኗ መራይተ መንግስት አንጌላ መርክል ፕሬዚዳንት ማክሮ በቅርቡ ዘኢኮኖሚስት በተሰኘው መጽሔት ላይ ኔቶን በተመለከተ ትችት ሰንዝረው የሰጡት አስተያየት እንደማይስማሙበት በአደባባይ መናገራቸውን ተከትሎ የፍራንኮ ጀርመን ግንኙነት ወዴት ያመራል? በኔቶስ ላይ ያላቸው አቋም አብሮ የሚዘልቅ ከሆነ በተቋሙ ሕልውና ላይ የሚያስከትለው ተጽዕኖ ይኖር ይሆን? የሚሉት ጥያቄዎች መነሳት ጀምረዋል። በዚሁ ወቅታዊ በሆነው የኔቶ ጉዳይ ላይ አስተያየታቸውን እንዲሰጡኝ ላለፉት ሀያ ዓመታት በአውሮፓ ደህንነትና መከላከያ በኔቶ ሚና ዙሪያ ጥናት ሲያደርጉ የቆዩትና በአሁኑ ወቅትም በአየርላንድ የአውሮፓ እንቅስቃሴ ፖሊሲ የበላይ ኃላፊ የሆኑት ሚስተር ዳንኤል ኮሆን በኔቶ ውስጥ ይህን መሰሉ የአባላት የሀሳብ ልዩነት ሲፈጠር ለመጀመሪያ ጊዜ አለመሆኑንና ሆኖም ኔቶን በመመስረቱ ረገድ ቀዳሚ የነበረችው ፈረንሳይ ዛሬ ላይ በኔቶ ላይ ያላት አተያይ ለምን ተለየ በሚል ለሚነሳው ጥያቄ ምላሽ ሲሰጡ የፕሬዝዳንት ማክሮን ነጥብ ለኔቶ ከራሽያ ስጋትነት ይልቅ ለፈረንሳይ ሽብርተኝነት ስጋት መሆኑን ይገልጻሉ። ለዛም ፈረንሳይ ሽብርተኝነትን ለመዋጋት ለምታደርገው ጥረትም ሌሎች ሀገሮችን እገዛ ወይም እርዳታ ይፈልጋሉ። ፕሬዝዳንቱ በቅርቡ በሰነዘሩት አስተያየትም ኔቶ ከአእምሮ ሙቷል የሚል ነገር ተናግረዋል። አውሮፓውያኑ በኔቶ ውስጥ ይበልጥኑ ኃላፊነቱን እንዲወስዱ ይፈልጋሉ። ይህ ጉዳይ ደግሞ አውሮፓውያኑን ትንሽ ስሜታዊ የሚያደርግ ጉዳይ ነው። ምክንያቱም አሜሪካ በአውሮፓ ቀዳሚዋ ወታደራዊ ኃይል ያላት ሀገር ሆና እንድትቆይ መፈለጋቸው ነው። ሚስተር ዳንኤል አክለው እንደሚገልጹት ኔቶ ከሶሪያ ጋር በተያያዘ የያዘው ግልጽ ፖሊሲ አለመኖሩ ነው። በዚህም በፈረንሳይና በቱርክ መካከልም የሀሳብ አለመግባባቶችም እንዲፈጠሩ ማስቻሉን ይናገራሉ። ይህንኑ ወቅታዊ አለመግባባት ለመፍታትም የሀገራቱ መሪዎች ለንደን ላይ በልዩነታቸው ዙሪያም ሊነጋገሩ እንደሚችሉ ተናግረዋል። የጀርመኗ መራሒተ መንግስት አንጌላ ሜርኬል ከፈረንሳዩ ፕሬዝደንት ኢማኑኤል ማክሮ በተለየ አሜሪካ በኔቶ ውስጥ ባላት ወታደራዊ የበላይነት ላይ በሚነሳው ትችት ላይ እንደማይስማሙ በይፋ ይገልጻሉ። ይህ በሁለቱ ሀገራት መሪዎች መካከል በኔቶ አካሄድ እና አሜሪካ በኔቶ ውስጥ ባላት ድርሻ ላይ የተፈጠረው አለመግባባት ወዴት ያመራ ይሆን? ኔቶ ለአውሮፓ የደህንነት የማዕዘን ድንጋይ መሆኑን የሚያጠራጥር ጉዳይ አይደለም። ዛሬም ላይ ምንም ጥያቄ የለውም። ቻንስለር መራሄተ መንግስት አንጌላ ሜርክል ያንን ማለታቸው ትክክል ናቸው። ፕሬዚደንት ኢማኑኤል ማክሮን ከፈረንሳይ አንጻር አሜሪካ በኔትዮ ውስጥ ያላት ተሳትፎ የበላይነት መቀነስ አለበት የሚለው አቋም አውሮፓ በደህንነት ጉዳዩ ላይ ለወደፊት መዘጋጀት አለባት የሚለው የአሜሪካም የወደፊት እቅድ ነው። ያ እቅድ ያሳሰባቸው በርሊን ዋርሶና፣ አብዛኞቹ የአውሮፓ ሀገራትም ራሳቸውን መከላከል አለባቸውም። ስለዚህም ሁለቱ ትክክል ናቸው። ማለት የምፈልገው አንጌላ ሜርክል ለዛሬ ትክክል ናቸው። ፕሬዚደንት ማክሮም ለወደፊቱ ማሰባቸው ትክክል ነው። ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።